የመብቶችና ዴሞክራሲ እድገት ማዕከል በዛሬ ዕለት በ28 ዩኒቨርሲቲዎች ዙሪያ የሰራውን ጥናት ይፋ አድርጓል። ጥናቱ በሁለተኛ ደረጃ የመረጃ ምንጭ ማለትም መደበኛ መገናኛ ብዙሃንን መነሻ ያደረገ ነው። የማዕከሉ ዳይሬክተር አቶ በፍቃዱ ኃይሉ ጥናቱ በሁለተኛ ደረጃ የመረጃ ምንጮች ላይ ትኩረቱን ያደረገው የግጭት አዘጋገብ ሁኔታንም አክሎ ለማጤን እንዲረዳ ጭምር ነው ይላሉ። ጥናቱን ያደረግነው የዩኒቨርሲቲ ግጭቶች ዙሪያ ነው። በሁለት ሺህ አስራ ሁለት አመት እና በአመቱ በዩኒቨርሲቲዎች ውስጥ ምን ያህል ግጭቶች ተከሰቱ፣ ለምን ተከሰቱ የሚለውን ነው ለመዳሰስ የሞከርነው። ግን መነሻችንን ወይም መሰረታችንን ያደረግነው በሁለተኛ ምንጮች ወይም ሴኮንዳሪ ሶርሰስ ላይ ነው፣ ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ እራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው፣ አብረን መዳሰስ ስለፈለግን ነው ማለት ነው። በጥቅሉ ሀያ ስምንት ዩኒቨርሲቲዎች ውስጥ በሁለት ሺ አስራ ሁለት ዓመተ ምህረት በተለይ ከጥቅምሻ ራሳ ጀምሮ እንደተከሰቱ አስተውለናል ወይም መረዳት ችለናል ማለት ነው። ነው እና በዚህም ብዙ ጉዳቶች ደርሰዋል። የነፍስ መጥፋት፣ ቀላል መከባድ አካላዊ ጉዳቶች ደርሰዋል። ከዛ ውጭም ደግሞ በርምት እርምጃ ተብሎ በጣም በርካታ ተማሪዎች በጊዜያዊነት ወይም ደግሞ እስከ ዘለቄታው ከትምህርት ገበታ እንዲሰናበቱ ተደርገዋል። በመሀል ላይ የትምህርት መስተጓጎል ነበረ። ከዚህም ባሻገር ድባቡ በጣም ደፍርሶ ተማሪዎች ደህንነት የማይሰማቸው አንዳንዶችም እስከ ማቋረጥ የደረሱባቸው ሁኔታዎች አሉ። ግን ዞሮ ዞሮ እኛ በዚህ ዳሰሳችን የደረስንበት አንዱ ነገር ምንድን ነው? አስራ ሁለት ተማሪዎች ተገድለዋል እና ይህንን ስናመሳክርም እኛ ከዜናዎቹ ሽፋን ያገኘ ሆነው ስናመሳክርም የከፍተኛ ትምህርት እና ሳይንስ ሚኒስቴርም ያወጣው ቁጥር እንደዚያው ከሀምሳ ስምንት በላይ ተማሪዎች ቀላልና ከባድ ጉዳት ደርሶባቸዋል። ወሎ ዩኒቨርሲቲ ሶስት ግጭቶች የተከሰቱበት ዩኒቨርሲቲ ነበረ በአንድ ዓመት ውስጥ። ትሬድዋ ዩኒቨርሲቲ ደግሞ ሶስት ተማሪዎች የሞቱበት ዩኒቨርሲቲ። አቶ በፍቃዱ ጥናቱ እንደሚያሳየው ከሆነ በዩኒቨርሲቲዎች በሚፈጠሩ ግጭቶች ውስጥ በተሳታፊነት የሚጠረጠሩት ተማሪዎች ብቻ ሳይሆኑ መምህራንና የዩኒቨርሲቲው የአስተዳደር አካላት ጭምር መሆናቸውን ጠቁመው፣ በዚህ ምክንያት የታሰሩና የታገዱም መምህራንና የአስተዳደር አካላት መኖራቸውንም ያነሳሉ ነበረ። ዳር ወር ደግሞ ከሁሉም የበለጠ ብዙ ግጭቶች አስራ ስድስት ዩኒቨርሲቲዎች ግጭቶች ያስተናገዱበት ወር ነበረ ይኸውም በጥቅምት ሰላሳ ወልዲያ ዩኒቨርሲቲ የተከሰተው ተከትሎ መሆኑን መረዳት ችለናል እና በዚህ ሳቢያ እኛ በደረስንበት እንኳን አስራ አምስት ተማሪዎች እና ሁለት የአስተዳደር ሰራተኞች በግድያ ሙከራ ተጠርጥረው ታስረዋል ወይም ክስ ተመስርቶባቸዋል ሶስት ምክትል የዩኒቨርሲቲ ፕሬዚዳንቶች፣ አራት መምህራንና ሀያ አምስት ያስተዳደር ሰራተኞች እንዲሁም የጤና ባለሙያ ከስራ ታግደዋል። ሁለት መቶ ሰላሳ ዘጠኝ በላይ ተማሪዎች በጊዜያዊነት ወይም ሙሉ ለሙሉ ከትምህርት ታግደዋል እና አርባ አምስት ከፍተኛ ተቋማት የሰዓት እላፊዎችን ተማሪዎቻቸው ላይ ጥለዋል። ይህንኛው እንግዲህ እኛ ከዩኒቨርሲቲዎቹ ጋር በተያያዘ የተለያዩ ሚዲያ ውስጥ ሪፖርት ያደረጉት ለማካተት የሞከርነው ሌላ ተጨማሪ ቁጥር ደግሞ ምንድን ነው? የሳይንስና ከፍተኛ ትምህርት ሚኒስቴር ያወጣቸው ቁጥሮችን ነው። ለምሳሌ ያክል እርምጃ የተወሰደባቸው መምህራን ቁጥር አርባ አንድ ነው ይላል። እሱ የአስተዳደር ሰራተኞች ቁጥር ደግሞ ሁለት መቶ አርባ ነው የሚል መግለጫ አውጥተዋል። የታገዱትን ተማሪዎች ደግሞ ስድስት መቶ አርባ ነው ብለዋል። የታገዱትን ተማሪዎች ከእያንዳንዱ ዩኒቨርሲቲ ጋር በተያያዘ ሲገለጽ፣ በተለያዩ ሚዲያዎች የዘገብነው ሁለት መቶ ሰላሳ ዘጠኝ ነው። ይህን ይመስላል በጥቅል ነው። ይህ በከፍተኛ የትምህርት ተቋማት ውስጥ የሚነሳል ግጭት የገመገመ ጥናት ማህበራዊ ሚዲያው በግለሰቦች መካከል የሚነሱ ጸቦችን በማራገብ እና ፖለቲካዊ ገጽታ በማላበሱ ረገድ ትልቅ ሚና እንዳለው ማመላከቱንም ገልጸው መደበኛ መገናኛ ብዙሃን ላይም ወገንተኝነት እንደሚታይ ያስረዳሉ። ሚዲያውን በተመለከተ የመጀመሪያው ለምሳሌ የጥቅምት ሰላ የወልዲያ ግጭትን በተመለከተ በርካታ ዘገባዎች አሉ። ዘገባዎቹ እርስ በርስ የሚጋጩ የሆኑባቸው ሁኔታዎች አሉ። በጣም ወገንተኝነት ይስተዋልባቸዋል። ከእንደገና ደግሞ አንዱና ሌላኛው የሚያወሩት የተለያየ ነው። በዛ ላይ የግል ግጭቶችን የነበሩትን የብሔር ግጭት አድርጎ የማራገብ አዝማሚያዎች ይታያሉ። ከዛ ውጭ ደግሞ ማህበራዊ ሚዲያም የማቀጣጠል ሚና ወደ ሌሎች ዩኒቨርሲቲዎች ጉዳዩ እንዲዛመት የማድረግ ሚናም እንዳለው አስተውለናል። አቶ በፍቃዱ በጥናቱ ውጤት ላይ በመመርኮዝም እስካሁን በባለድርሻ አካላት ዘላቂ የሆነ መፍትሄ አለመወሰዱንም ይጠቁማሉ። ከውጤቱ መረዳት የምንችለው እስካሁን ድረስ ዘላቂ የሚባለ እርምጃዎችም እየተወሰዱ እንዳልሆኑ ተረድተናል እና አሁን በተለይ ደግሞ በመጪው ዓመት ወይም ቀጥሎ ምርጫዎች ስለሚመጡ የፖለቲካ ሆት ስፖት ወይም ደግሞ ማዕከል ነው የሚሆኑት እነዚህ ቦታዎች እና ግጭቶቹ በጣም በከፍተኛ ሁኔታ ፖለቲሳይዝ እየተደረጉ እና ኤክኒሳይዝ እየተደረጉ ሊባባስ ስለሚችሉ ቅድመ መከላከል ላይ ማተኮር አለበት። ትምህርት ቤቶች ወታደራዊ ካምፖች አደሉ። ሰዓት ላፊ በምናምን መታገድ የለባቸው። በዛ መልኩ ሳይሆን ነፃነትን ኤክሰርሳይዝ የሚደረግባቸው ተቋማት መሆን አለባቸው እና ስልጡን መንገድ ተማሪዎች እርስ በርስ እየተነጋገሩ ችግሮቻቸውን የሚፈቱባቸውን ክህሎቶች ጎናጸፉ ይገባል። መግቢያቸውም ላይ ተማሪዎች ገና ሲገቡ ብዝሃነትን እንዲረዱና እንዲቀበሉ የሚያደርጉ ስልጠናዎችና ትምህርቶች በኩርስ ደረጃ ቢሆን ሊሰጧቸው ይገባል። ከዛ በኋላ ግቢ ውስጥ በሚቆዩባቸው ጊዜያቸዎች ውስጥ ስልጡን ውይይት ባህል እንዲያዳብሩ እርስ በርስ የሚነጋገሩበትና ወደ ሀይል አማራጮች የማይሄዱባቸው የግለጸቦችን ሲነሱ የግለጸቡ ሆነው እንዲቀ ስራዎች መሰራት አለባቸው። ብዝሃነትን በተመለከተ የአስተዳደር ሰራተኞች ብዝሃነት በጣም ችግር አለ። ብዙዎቹ ዩኒቨርሲቲዎች ብዝሃነት የላቸውም። ስለዚህ እነሱንም ማስተካከል ያስፈልጋል። ይሄ እንግዲህ እኛ በዚህ መግለጫ ብቻ የተዳሰሰ ሳይሆን ከዚህ መግለጫ ቡድ አመቱን ሙሉ በዩኒቨርሲቲ ተማሪዎች ግጭት ና ሁኔታዎች ላይ ስንሰራ ከነበር ነውም በመነሳት ነው። የታገቱት ሴት ተማሪዎችንም በተመለከተ የተጣረሱ መረጃዎች በመገናኛ ብዙኃን መውጣታቸውን የጠቆመ ሲሆን አቶ በፍቃዱ ችግሩ በዋናነት ያለው ተማሪዎቹ መጀመሪያም ዩኒቨርሲቲውን ለቀው እንዲወጡ የተደረገበት ግጭት መሆኑን ይጠቁማሉ። ተሰውረዋል ሲባሉ የነበሩ ተማሪዎችንም በተመለከተ እንዲሁ ግጭት ዩኒቨርሲቲያቸው ውስጥ ተከስቶ ወደ ቤታቸው ሊሄዱ መንገድ ሲያቆራርጡ ተጠልፈዋል ነው የተባለው። አሁን ስለ እሱ ብዙ መረጃ ማግኘት ስላልቻለን ቢያንስ በሚዲያ ደረጃ እርስ በርሳቸው ይጋጩ የነበሩ በርካታ ሪፖርቶች ሲደረጉ ቆይተዋል። እነሱ በማቅረብ ለዳኝነት እና ለሪከርድ ነው ያስቀመጥነው ማለት ነው። አቶ በፍቃዱ ሀይሉ ጥናቱን በመመርኮዝ የመፍትሄ ሀሳቦችንም እንዲህ ያነሳሉ። እንደ መፍትሄ ዩኒቨርስቲዎቹ ብዙ ጊዜ ግጭት ሲነሳ ወዲያውኑ ትክክለኛውን ምክንያት ተናግረው ሚዲያዎች ወይም ዜጎች ምን እንደተከሰተ እንዲረዱ አያደርጉም። መዘግየት አለ ብዙ ጊዜ ማለት ነው እና ዩኒቨርሲቲዎቹ የመጨረሻ ተናጋሪ ነው የሚሆኑት። ከእነሱ በፊት ማህበራዊ ሚዲያዎች እና ሌሎች ሚዲያዎች በተማበለው ላይ የተመሰረተ ወይም በአንዳንድ ግለሰቦች አስተያየት ላይ የተመሰረተ መረጃ ያወጣሉ እና እዛ ላይ የተመሰረተ ግንዛቤ ሲፈጠር አደገኛ ነው የሚሆነው። ብዙ ጊዜ በተለይ መደበኛ ሚዲያዎች የተወሰነ ጥንቃቄ ያደርጋሉ፣ በቂ ታይሆን። በማህበራዊ ሚዲያዎች ግን ግጭት አገናዛቢ አዘጋገብን በፍጹም አይከተሉም። እንደውም ያልሆነውን ሆነ ብለው ነገሩን ማባባስና እና ወደ ሌሎችም ዩኒቨርሲቲዎች እንዲዛመት የማድረግ ሚና ነው ያላቸው። ስለዚህ ሚዲያዎችን በተቻለ መጠን ከማህበራዊ ሚዲያ ላይ ያሻቸውን ከሚጽፉ ሰዎች ቀድመው መዘገብና እውነታውን ከሁለት ሶስት ወገኖች በማመሳከር ሪፖርት ማድረግ አለባቸው። እንዲሁም ዩኒቨርስቲዎቹ ፖሎ ሪስፖንድ ማድረግ አለባቸው። የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ ሲያጠቃልሉም ትምህርት ቤቶች ሲከፈቱ በተደራጀ መልኩ በዘላቂነት ችግሮችን ለመፍታት ብዝሃነትን ማበረታታት እንደሚያስፈልግም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ 放我心疼。